ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ22 እና በ25 ሜትር ባንዶች በየቀኑ ከሚሽ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ ማንነት በትምህርቷ፣ ልጅነቷ፣ አስተዳደግ ስናውቅ እያንዳንዳችን አንዳንድ እንዲህ ይሆናል ስብእናዋ የሚል ሳንቀርጽ አልቀረንም። ግን በኋላ ምናመሳቅተው የአብዛኞቻችን ተመሳሳይ ነው። እሷ ግን ያን ሁሉ አፈራረሰችው እንደኛ ግምት አለ። ዶክተር መሰረት ቸኮል ይህን መጽሐፍ ለዓለም ሰገድ ህሩይ መታሰቢያ እንዲሆን አውየዋል ይላል እኔ ያላየሁትን ብቃቴን ናችሁ ላይ ታይን አውቃ ጋዜጠኛን እንደሆን ለገፋችኝ አለምሰገድ ህሩይ መታሰቢያ ይሁን ነው የሚልላት። ከዛ አንጻር በጣም ብዙ ልጆች ያፈራች ይመስለኛል። በቅርቡ ከዚህ ዓለም በሞት የተለዩትን የቀድሞ ጋዜጠኛና መምህርት ወይዘሮ አለምሰገድ ህሩይ ህይወትና ስራ እንዘከራለን። እኔ የጀመርኩት 1941 ዓመ ምት ለ42 የአዲስ አበባ ማዘጋጃ ቤት የቲያትርና የሙዚቃ ማስፋፊያ ደዜ መጥቶት የወዘሮስ ና ጎንደር የገበረ ማርያምን በሚያሳይበት ጊዜ አንድ ብር ገፍዬ የገባሁ። ከዛ በኋላ በእውነቱ የቴዎድሮስ ጣም መሰጠ። ወደ አሁኑ ቲያትሩ መጨርሽ እንደወጣሁኝ እዛ የነበሩትን የቲያትሩ ኃላፊ አስተምሩ ጣም ብዬ ስላቸው አዲስ አበባ ከመታሀት እናስተምረሃል ዳሉኝ። ከዛ በኋላ እንቅፍ አጣሁ ክላርኔትን እና ሳክፎንን ሙሉ ህይወቱን እንደ ስጋ ዘመዶቹ ቆቶ ነው አንሽ ከንፈሩ ላይ በሚያሳርፍበት ጊዜ የገዛ ዘመዱን የሚችል ይመስላል እንጂ ሙዚቃውን የሚጫወት አይመስልም። የኢትዮጵያ የባህል ማዕከል የተባለው ተቋም በቅርቡ ለህይወት ዘመን ስራዎች አክብሮት ልዩ ስነ ስርዓት ያሰናዳለት እውቅ ሙዚቀኛና የመድረክ ሰው ሌላው እንግዳችን ነው። የጋዜጠኛው ደብዳቤ፣ ስነ ግጥም፣ ልዩ ልዩ ዜማዎችና ከእናንተ ከአድማጮቻችን የተላኩ አስተያየቶች የሁድ ሚያዝያ አምስት 2006 ዓ ም ጤናስጥልን እንደምናመሻችሁ፣ ክቡራትና ክቡራን የፕሮግራማችን ታዳሚዎች ያስተዋወቅናቸውንና ሌሎች ቅንብሮችን ማክለን ለአንድ ሰዓት የአየር ቆይታ ከፕሮግራም አቀናባሪያችን ቴሌ ላይን ጋር የራዲዮ መጽሔት አዘጋጅና አቅራቢዎችን እኔ አዲሱ አበበና አሉላ ከበደ ነን። በቅድሚያ የሰ ሰዓቱን የዓለም ዜና። ጤና ይስጥልኛ የተከበራችሁ አድማጮች እንደምናመሻችው ዜናውን የማሰማችው ሰሎሞን አባተ ነኝ። በስቱዲዮ ቴክኒሻኑ ሚሻ ዱቢንስኪ አብሮኝ ይገኛል። የዩክሬን ልዩ ኃይሎችና ሩሲያ ዘመም ናቸው በሚባሉት ታጣቂዎች መካከል በምስራቃዊቱ ዩክሬን ከተማ ስሎቪያንስክ ውስጥ ዛሬ የተኩስ ልውውጥ መደረጉ ተሰማ። ሁለቱም ወገኖች ጉዳት እንደደረሰባቸው እየተናገሩ ነው። የዩክሬን የሀገር ውስጥ ጉዳይ ሚኒስትር አርሴኒ ኢቫኮቭ በሰጡት መግለጫ አንድ የጸጥታ አገልግሎት መኮንን እንደተገደለባቸውና ሌሎች አምስት ሰዎችም እንደቆሰሉ ተናግረዋል። ሞስኮ ጥቁር ባህር ውስጥ የምትገኘውን ውሃ ገብ ግዛት ክሬምን የግዛቷ አካል ማድረጓን ካሳወቀች ወዲህ በተከሰተው በዛሬው የተኩስ ልውውጥ ቢያንስ አንድ ሩሲያ አፍቃሪ የሆነ ሰው እና ከእርሱም ወገን ሌሎች ሁለት መቁሰላቸው ተዘግቧል። ዩክሬን ውስጥ የተፈጠረው አለመረጋጋት ወደ ዛሬው ግጭት የዘለቀው አፍቃሪ ሩሲያ የሆኑት ኃይሎች አብዛኞቹ ሩሲያኛ ተናጋሪ በሆኑባቸው ዳኔትስክና ክራማቶርስክ ከተሞች ውስጥ የስሎቪያንስክን ፖሊስ ጣቢያና የመንግስትን ተቋማት ትናንት ከተቆጣጠሩ በኋላ መሆኑ ነው። በአካባቢው እየበረታ የመጣው ውጥረት በእጅጉ እያሳሰባቸው መሆኑን የሰሜን አትላንቲክ የጦር ትብብር ድርጅቱን ኔቶ ኃላፊ አንድሬ ራስሙሰን ዛሬ በሰጡት መግለጫ አስገንዝበዋል። በአፍቃሪ ሩሲያ ተገንጣዮቹ እየተካሄደ ያለው የተቀናበረ አመፅና ሁከት የዩክሬንን ደህንነት ለማወቅ ሆን ተብሎ እየተካሄደ ያለ አድራጎት ነው ብለዋል። የኔቶ ዋና ጸሐፊ ሩሲያ ውጥረቱን እንድታረግ ብና ከዩክሬን ጋር ባላት ወሰን አካባቢ ያከማቸቻቸውን በሺዎች የሚቆጠር የጦር ኃይል እንድታረቅ ራስሙሰን ጠይቀዋል። ሩሲያ ምስራቅ ዩክሬን ውስጥ የተፈጠረውን ውጥረት የማታበርድ ከሆነ ቀደም ሲል በባለስልጣናቷ ላይ ከተጣሉት ማዕቀቦች የበለጠ መዘዝ ሊከተልባት እንደሚችል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ለሩሲያ ዋቻቸው ትናንት ስልክ ደውለው አስጠንቅቀዋቸዋል። ቀውሱ የተፈጠረው የዩክሬንን ሩሲያኛ ተናጋሪዎች አግባብ የሆኑ ፍላጎቶችና ጥቅሞች ያሏቸውን ጥያቄዎች ማክበር በተሳነው የኪየቭ መንግሥት ነው ሲሉ የሩሲያው የውጭ ጉዳይ ሚኒስትር ሚኒስተር ሰርጌይ ላቭሮቭ ለአሜሪካ ዋቻቸው መልስ ሰጥተዋል። ከሩሲያ ዘመሞቹ የምስራቅ ዩክሬን አማጽያን አንዱ ሩሲያ የጦር ኃይል እንድትልክላቸው መጠየቃቸውም ዛሬ ተዘግቧል። ሶሪያ ውስጥ የመርዝ ጋዝ በድጋሚ ለጥቃት ውሏል ከተባለ ወዲህ ምን እርምጃ በትክክል መወሰድ እንዳለበት ከመወሰኗ በፊት አሜሪካ ሁኔታውን በቅርበት ማጣራት እንደምትፈልግ በተባበሩት መንግሥታት ድርጅት አምባሳደሯ ዛሬ ገልጸዋል። ክሱ ገና ተጨባጭ ማስረጃ ያልቀረበበት መሆኑንም አምባሳደር ሳማንታ ፓወር ገልጸዋል። ሁለቱም ተፋላሚዎች በጉዳዩ ላይ እየተወነጃጀሉ ነው። አፍጋኒስታን ውስጥ ባለፈው ቅዳሜ መጋቢት 27 የተካሄደው ምርጫ የድምፅ ቆጠራ የመጀመሪያው ውጤቶች እየወጡ ነው። እስካሁን በተገኘው መረጃ መሰረት በቀድሞው የገንዘብ ሚኒስትር አሽራፍ ጋኒና በተቃዋሚው መሪ አብዱላ አብዱላ መካከል እጅግ የተቀራረበ መተናነቅ እየታየ ነው ተብሏል። እስካሁን ግማሽ ሚሊዮን ድምፆች መቆጠራቸውን ዛሬ የገለጸው ነፃው የምርጫ ኮሚሽን አብዱላ 42 ከመቶ ድምፅ ይዘው እየመሩ መሆናቸውን አሳውቋል። 7 ሚሊዮን ድምፆች በተሰጡበት በዚህ ምርጫ እስካሁን ከተቆጠረው ድምፅ 38 ከመቶውን የያዙት ጋኒ ለጊዜው በሁለተኛነት እየተከተሉ ነው። በአሁኑ ፕሬዚደንት ሐሚድ ካርዛይ ወንድሞች ድጋፍ የተወዳደሩት ሦስተኛው እጩ ዛልማይ ሩሴል ከአስር ከመቶ ባነሰ ድምፅ በርቀት እየተከተሉ መሆናቸው ተነግሯል። እስካሁን የተቆጠረው አስር ከመቶ ድምፅ ብቻ ሲሆን የመጨረሻው ውጤት የሚገለጸው የፊታችን ግንቦት ስድስት እንደሚሆን ታውቋል። የዛሬ ሁለት ዓመት በተካሄደባት መፈንቅለ መንግሥት ተጋግሎ የነበረው እጩ ፕሬዚደንት የእጩ ፕሬዚደንቶች ሁለተኛ የመለያ ምርጫ የተስተጓጎለባት ጊኒ ቢሳው ዜጎች ዛሬ አዲስ ፓርላማና ፕሬዝደንት ለመምረጥ ተሰልፈው ውለዋል። በአውሮፓውያኑ የዘመን አቆጣጠር በ2012 መፈንቅለ መንግስት መሪ አንቶኒዮ ኢንጃይ ድምፅ ከሰጡ በኋላ የሰላም ምልክት የሆኑ ሁለት እርግቦችን ወደ ሰማይ ለቀዋል። መቄዶናውያን ዛሬ ተከታይ ፕሬዚደንታቸውን ሲመርጡ ውለዋል። ለዚህ በአመዛኙ የወግ ነው ለሚባል ቦታ ከሚወዳደሩት መካከል አንዱ የአሁኑ ፕሬዚደንት ጆርጅ ኢቫኖቭ ናቸው። ሰሜን ኮሪያ ዋና ከተማይቱ ፒዮንግያንግ ውስጥ በሚካሄደው ማራቶን ላይ የውጭ ተወዳዳሪዎች እንዲሳተፉ ለመጀመሪያ ጊዜ ፈቀደች። ዛሬ በተካሄደው ውድድር ላይ በሺዎች የሚቆጠሩ ተፎካካሪዎች የተሰለፉ ሲሆን ከሁለት መቶ በላይ ከሚሆኑ ከተለያዩ ሀገሮች የሄዱ መሆናቸውም ታውቋል። ለቀሪ ዝግጅቶቻችን ወደ አዲሱ እና አሉላ መልሳቸዋለሁ። በማጠቃለያ እንደገና እንገናኛለን። እስከዚያው መልካም ቆይታ የተከበራችሁ አድማጮች አብራችሁን ቆዩ። ነጋ ደግሞ ላስታምም የሆዴን ጩሩሩታ ላድምጥ የወስፋቶቼን ጩኸት ጫጫታ የማያቋርጥ የረሃብ ሳል ልስል እሽሩሩ እያልኩ ረሃብን ላባብል ልደማ ልቈስል ልገዘገዝ በችጋር በቁምሞቼ ላልኖር ስኖር በብርሃኗ ላላጌጥ ጮራዋ ለእኔ ላይፈነጥቅ ነጋ ደግሞ ሌላ ቀን ፀሐይዋ ወጥታ ልትጠልቅ ነጋ ደግሞ ጅራፍ ሆኖ የሰው ዓይን ሊገርፈኝ መጣት መስታወት ሆኖ የሰው እጅ ሊያሳየኝ ሊያደርገኝ ቀላዋጭ የበይ ተመልካች የገዛ አገሩ ሀብት ተመጽዋች። ነጋ ደግሞ ደግሞ ነጋ የማልበላውን ምግብ ላሸት ሲጎርሱ ሲጎራርሱ ልመለከት ባልበላሁት ምግብ ምችል ይመታኝ። ነጋ ደግሞ በእነንቶኔ ሙዚቃ ጆሮዬ ሊደቃ በእነንቶኔ ሙዚቃ ጆሮዬ ሊደቃ የጆሬ ብራና ሊጠለዝ እንደ ከበሮ ሊነረት ሊጦዝ በእነርሱ ጉሮሮ ውስኪ ሲንቆረቆር እነሱ በጠጡት እኔ ልሰክር። ደሞ ነጋ ተሽሞነሞነው ልበለው ደሞ ነጋ ተሽሞንሙነው ለብሰው ወጡ ሊያምርባቸው በእኔ ሥቃይ በእኔ ማጣት ሊያጌጡ ነጋ ደግሞ የግፍ ጽዋ ልጨልጥ የበደል እንቆቆ ልውጥ በረሃብ ጅራፍ ልገረፍ በብርድ ቆፈል ልንዘፈዘፍ ከአገሬ ከትውልድ መንደሬ ልነቀለ ትውልድ ላልተካ ዘር ሆኜ ላልበቅል ገና ከጠዋቱ በጨቅናነት ልቀጭ ሊመነገል ስሬ ሊቀጭጭ። ነጋ ደግሞ ሌላ ቀን ፀሐይ ወታ ልጠልቅ በብርሃኗ ላላጌጥ ጮረዋልኔ አይፈነጠቅ። ነጋ ደግሞ ሰላም አዲሱና ሉላ፣ እንደምን ከረማችሁ? መቼም ሰው ዘመድ ቤት ባዶ እጁን ጎራ አይልም ብዬ ነው ይቺን ቋጥሬ ብቅ ያልኩት በሚል መንደርደሪያ ራዲዮ መጽሔት ጓዳችን የዘለቁት የፈረንሳዊ ቤተኛችን አስራዳው ናቸው። ቀደም ባለውና ተራውን ሲጠባበቅ በሰነበተው በሰማችሁት ግጥማቸው እሁድ የካቲት ዘጠኝ ቀን በተላለፈው የራዲዮ መጽሔት ዝግጅታችሁ የቴዎድሮስ ታደሰን ነጋ ደግሞ የተሰኘች ምርጥ ግጥም ካዳመጥኩ በኋላ በአእምሮ የመስኮት አሻግሬ ስመለከት ነጋ ደግሞን ቴዎድሮስ ታደሰ ከቆመበት ማዕዘን ላይ ሳይሆን ከሌላኛው ማዕዘን ላይ ቆሜ አሻግሬ ስማትር ይህ ታየኝና ላካፍላችሁ ወሰንኩ። እናም እንደሚሆን አድርጓት ከታላቅ አክብሮት ጋር አስራዳው ከፈረንሳይ ሲሉ ነበር። የዚህኛው መጽሔት ድግስ አካል ያደረግናትን የሳምንቷን ምርጥ ግጥም ያደረሱን አስራዳውን እናመሰግናለን። አስራ ደው ታዲያ ያ ካልሆነ በሚል ስሜት ለትንሣኤ የላኳት ሌላ ግጥምም ከእጃችን ገብታለች። ለሁሉም አስራ ደውን ለተሳትፏቸው እናመሰግናለን። የመክፈቻ ዜማ እናስከትላለን። አደራ

ትካዜ አጫውተኝ ስላለፈው ጊዜ ክፉ ደግ ላሳየኝ በህይወት ዘመኔ፣ ክብር መስገን ላምላክ ሊበላ አስቀድሜ በአራቱም ቅኝቶች ዜማን ተቀኝቼ ቅርስ አስረግቢያለሁ ላሉት ወገኖቼ

አንጋፋው ተወዳጅ ድምፃዊ መሐሙድ አህመድና ጎሳዬ ተስፋዬ አንድነት ሆነው እየተቀባበሉ ካቀነቀኗት አደራ ስንሻገር ወደ ቀዳሚው ቅንብር ነው የምናልፈው። የዕድሜ ልክ ሊሰኝ የሚችል የረዥም ዓመታት የሙያ ጉዞን መለስ ብሎ የቃኘ እናም ተገቢ አክብሮት የቸረ ስነ ስርዓት መነሻ ያደረገ ዝግጅት እናገኛለን። የኢትዮጵያ የባህል ማዕከል የተባለው ተቋም ነው በረዥም የሙያ ዘመኑ ለኢትዮጵያ ሙዚቃ ባበረከተው አስተዋጽኦ ዝክረ መራዊ ስጦት በሚል የአክብሮት ስያሜ አንጋፋውን የሙዚቃና የመድረክ ሰው የዘከረው። በጊዜው በገባ ነው ቃል መሰረትም እነሆ የሙያ አጋሩንና የረዥም ጊዜ ጓደኛውን እውቁን የቲያትር ሰው ጌታቸው ደባልቄን አክለን የአክብሮቱን ቀን ባለቤት መራዊ ስቶትን ይዘን የቀረብ ነው። በአንዳንዶች የአምባሰል አባት የሚል ቁልምጫ ጭምር የተቸረው እውቅና አንጋፋው ሙዚቀኛ ከድርስቶቹ አንዷ የሆነችውን አምባሰልን ከመዲና ባንድ ጋር ሲጫወት ነበር የሰማ ነው። መራዊ የአክብሮት ቀኑን አስመልክቶ ለት ቀዳሚ ጥያቄም ሲመልስ የኢትዮጵያ ብሔራዊ ባህል ማዕከል በየአመቱ እንደዚህ እያደረገ ክብር ይሰጣል። የሙላቱ የ የደስታ ገብሬን ከዚህ ቀደመ እንዳደረጉ አቃለሁ። ለእኔም ይህን ንድብ ሰጥቶኛል። የዝክረ መራዊ ስጦት የኪነ ጥበብ ስራዎች በሚል ነው ያደረጉት። መስተንገዱ ዝግጅቱ ሁሉ በጣም ጥሩ ነበረ። ምርጥ የሆኑ የሀገሪቷ ወጣትና በእድሜ የገፉ ሙዚቀኞች ሁሉ ነበሩ። እነ ፕሮፌሰር ተስፋዬ ገሰሰ፣ ሃይማኖት አለሙ፣ እነ ቴዲ ማክ፣ ግርማይ ፍራሸዋ፣ ዳዊት ይፍሩ የኢትዮጵያ ሙዚቃ ማህበር እንዲሁ ደግሞ አበጋሽ ወታ ያድር ተፈራ አገሪቷ ውስጥ ያሉ ምርጥ ሙዚቀኞች ሁሉ ነበሩበት ና መሀመድ አህመድ ደግሞ ስልሳው ንጉሥ ስለነበረ ደስ ያለ ቀን ነበረ። እዛ ቀን ና በሙሉ የነበረው በተለይም የኢትዮጵያ ብሔራዊ ቲያትር ፍቅር ተደሳነኝ ና አጋነሽ ታሪኩ እንደ ድርስ አህመድ ታደረ ታምራት ሲዊስት ና ቫርስ በአምባሰር ና በግርማ ነጋሽ ሙዚቃዎች ህዝቡን በጣም አዝናንተው ውስጥ ነበረ እንደው ልክ ብሔራዊ ቲያትር መድረክ ላይ እንደነበረ ደስ የሚል ነገር ነበር። መራዊ ጥሩ የሙዚቃ ተጫዋች ብቻ ሳይሆን የሙዚቃ ደራሲና አቀናባሪም ጭምር ነው። ገና በማለዳ ዕድሜው ነው የተዋናይነቱን ሙያ የመድረኩንም ስራ ሀሁ የጀመረው። የሙያ አጋሩን የረዥም ጊዜ ጓደኛውን ቀደም ብለን ያስተዋወቅነውን ዕውቁን የመድረክ ሰው ጌታቸው ደባልቄንም አነጋገር ነው። ከልጅነት እስከ እውቀት የሚያውቀውን እንዲህ ሲል ይገልጸዋል። እኔና መራዊ ስጦት የጓደኝነታችንን ነው የምናውረው። ብዙውን ጊዜ ነቱም በጣም ረዥም ጊዜ ጓደኛሞች ነን። ሁለተኛ ሰው ደግሞ እርስ በርሳቸው ተሞጋገሱ እንዲለን አንፈልግም። ነገር ግን አሁን ሳስበው መሞጋገሱም አስፈላጊ ሆኖ ነው የታየኝ። ለምሳሌ መራዊ የስራቸውን በሱ አሬንጅመንት የተሰሩ ሙዚቃዎችን ስንትና ስንት እንደተላለፉ፣ የራሱ ድርሰቶች አሁን የሱዳን ምንሊክ የሚዘፍነው መልካሙ የሚዘፍናቸው ዘፈኖች ተደላ የምዘፍናቸው ፍቅርተ የምዘፍናቸው የእሱ ድርሰቶች አሉ። በጣም ምርጥ ምርጥ የሆኑ ሚኒሊክ ለምሳሌ አሰራትን ፈግኝ ዜማውም ግጥሙም የእሱ ነው። ሰዎቹንም ሲወጥ እንዲካና ያደረገ ሞበሰው ነው። እንደነ ፍክሬ አየለ እሱ የታላቁ ታላቅ ወይ በጣም ትልቅ ነው። ያኛው ሞቶን ጌቱ አየለን ደግሞ ጌታቸው ሞክሪያን አተሳዋይሳና ወዳጅነ ፍልፍሉ ከኢትዮጵያ ብሔራዊ ቲያትር ያኔ ከደሞ አይርስላሴ ቲያትር ነው የሚባለው። እነሱ ኦርኬስትራችንን ለቀው ሄደው ራስ ባንድን አቋቁመው ራስ ባንድ ውስጥ ገብተው ነበረ። ተፈራ መኮንን ወስደው ተቀብሏቸው እዛ ይሰሩ ነበር። እሱ ነው። እነዛ ሲበተኑ እነዚህም ሁለት ተሰባይሳና ወዳጀነ ነ ፍልፍሉት ወዳጄ በጣም ምርጥ ክላርኔቲስት ነው። ሳክፎን ይጫወታል። ከበራዊ ጋራ በቃ አብረው የተፈጠሩ ናቸው ለዚህ ሞያ መራዊ ክላርኔትን እና ሳክስፎንን ሙሉ ህይወቱን እንደ ስጋ ዘመዶቹ ቆቶ ነው። አንሺ ከንፈሩ ላይ በሚያሳርፉትበት ጊዜ የገዛ ዘመዱን የሚችል ይመስላል እንጂ ሙዚቃውን የሚጫወተው አይመስልም። በእውነት በእውነት እና መራዊ ይሄ ትልቅ ሽልማቱ ነው ብለን የምንለው አክብሮቱ ለህዝብ ስለተሰጠ ነው። ህዝብ እንዲያይና እንዲሰማ እንዲያውቅ አደረጉት። የእናንተም ደግሞ ሰምታችሁ ከአሜሪካ ድረስ ለዚህም ያደረጋችሁት ራሱ የሚያረካ ነው። እኔ በበኩሌ ኩራቴ ነው መራዊ አሁን ሲናገረው ሰምቻለውን ሁሉ ሰው ውብሸት ለምሳሌ ድግግ ብሎ ሰዓቱን ፈጥቶ የሰጠው እሱ ራሱ ከአርባ አራት አመተ ምህረት ጀምሮ ከመራዊ ጋራ ከእኔም ጋር እንተዋወቃለን፣ አብረን እንኖራለን። እንዴት እንደተጎሳ ቆን ያውቃሉ ሁሉም ተደስተን አይደለም ያሳለፍ ነው ሙያውን ነው እንጂ የምንደሰትበት በስራው ላይ እና በ በህይወታችን የተጓዝንበት ጉዞ ያን ያህል የሚያኮራ የሚያስደስት አይደለም። ሙያው ግን እከሌ ያሰኘ ሴቶቹንም እከሊት ያሰኛቸው ሙያው ስለሆነ ህዝብም ይወደናል። የትም ብንሄድ መጥፎ ነገር አያጋጥመንም። በጎ ነገር ነው እንጂ የሚያጋጥመን በስማችን በስራችን ማለት ነው ከ ሀምሳ በላይ አመታት የሙያ ህይወት ጉዟቸው፣ ምራዊ ለሚወደው ጥበብ ከምንም አብልጦ ለኖረለት ሙያ በኦርኬስትራ አስተባባሪነት፣ በመሪነት ጭምር በእድሜ ልክ መንገዱ ያሳየውን ብቃት የተመላ ጠባይ ደግሞ ጌታቸው እንዲህ ይተርክለታል። ምራዊ አይነት ባለሙያና ጨዋ የስራው ሙት አንድ ሰው ቢጎል፣ እኛ ላቋርጥ ፕሮግራም ብለን ብንል እሱ አይቋረጥም ብሎ ተነስቶ ታሞ ቤት እንደሆነ ይሄዳል። ውጭ ሄደው እንደሆነ ፈልጎ ያመጣቸዋል። አይከሳቸውም፣ ደሞዝ አያስቀጣቸውም። እና ኦርኬስትራው አብሮት እንደ አለቃ ሆኖ ብዙ ሀራፊ እንደዛ አደ የሞቱት ቦታዋ ላይ መሰክሩ። በሕይወት ያሉት ግን በእውነቱ ይሄንን ጥሩ አድርገው አብራርተው የሚናገሩት ናቸው። ስለ ስለሱ ባውራ ማውራው አመትም አይበቃኝም። ዲከን ሳንተለያይ ለክፉም ለበጎም የጓደኞቻችንን አክብረን አስከብረን ነው እስካሁን ያለ ነው። ስልሳ ሁለት አመት አንጋፋ የሙዚቃ ሰው የመድረክ ሰው መራዊ ስጦት የኢትዮጵያ ብሔራዊ የበዓል ማዕከል ዝክረ መራዊ ስጦት በሚል ርዕስ የእድሜ ዘመን አስተዋጽኦ የሙዚቃ ሕይወትን ለመዘከር ያዘጋጀውን ስነ ስርዓት መነሻ በማድረግ ከሌላው አንጋፋ የኪነ ጥበብ ሰው ከወዳጅ ጌታቸው ደባልቄ ጋር ከልጅነት እስከ እውቀት የሄድክበትን የኪነ ጥበብ መንገድ ነው የጎበኘ ነው። በሌላ ርዕስ መለሰ እንደምናገኛቸው ተስፋ አድርጋለሁ። እግዜር ይስጥልኝ።

አይቼው ባይ በቃኝ ስጣጄት ከስሎ ቅስሜን ሰብሮት ነበር ፍቅር ላንቺ ብሎ ፍቅር ላንቺ ብሎ እንዴት ራስ አጣሽ እኔን መመልከቻ ሙስሜ ባንቺ ጠፍቶ ሲሆን መተረቻ ሲሆን መተረቻ ይሁንምትርካሳ ተሰማ፣ ካሳ ተሰማ ግሩም አድርጎ ያቀነቀነውን አምባሰማ የማይጠገብ ዜማ ነው። አሁን ወደ አዲስ አበባ ነው የምናቀናው። በቅርቡ ከዚህ ዓለም በሞት የተለዩ ታዋቂ ጋዜጣኛና መምህርት ህይወትና ስራ እንዘከራለን። ወይዘሮ አለምሰገድ ህሩይ ይባላሉ። ለመሆኑ ወይዘሮ አለምሰገድ ህሩይ ማን ነበሩ? ወይዘሮ አለምሰገድን አሉላ በውል አውቃቸዋለሁ። ማስታወቂያ ሚኒስቴር ኢትዮጵያ ስቀጠርም ካለማመዷቸው ሰዎች አንዱ ነኝ። ከዛ ትምህርታቸው ብዙ ቀስም ያለሁ አሁን ላለኝ ምን እንዳለኝ ባላቀ ላለኝ ራዲዮ ስራ የሳቸው ስልጠና በእጅጉ በእጅጉ ረድቶኛል። ና በጣም ባለውለታችን ናቸው። በጣም ጥሩ ሰው ተግባቢ ራሳቸውን ዝቅ አርገው እከሌ ነኝ እከሌ ቤተሰብ ነኝ ማለት የማይወዱ በጣም ሰው ናቸው። የወይዘሮ አለም ሰገድን በአካል አላውቃቸውም። በአጋጣሚ ለሳቸው የተበረከተ በቅርቡ እሱም ከዚህ ዓለም በሞት ተለይቷል። አንድ አመት ሊሆነው ነው። ዶክተር መሰረት ቸኮል የኢትዮጵያ ጋዜጠኝነት የአንድ መቶ አመት ታሪክ በሚተርከው ከፍተኛ ጥናት በተደረገበት መጽሐፉ ወደፊት የምናቀርበው ነው ለትንታኔ መጽሐፉን ያበረከተላቸው እሱንም ልክ እንዳንተ ያስተማሩ መንገድ ያሳዩኝ ይላቸዋል። እዛ ላይ በደንብ ስለሳቸው ታሪክ ተጽፏል። ዛሬ ህይወትና ስራቸውን ለመዘከር ሁለት እንግዶች ጋብዘናል። አንዱ ከቤታችን ነው አንዱ ከቤታችን ነው እንደ እኔ ስልጠና የወሰደ ሳይሆን አብሮ የሰራ ባልደረባ። በኋላ ስሙን ትገልጣለን። ከውጭ ደግሞ ከውጭ ደግሞ ከ ሀምሳ አመት ዓመት በፊት የሚያውቋቸው እንግዳ ናቸው። ወይዘሮ አለም ሰገድን ለማያውቁ አድማጮቻችን፣ ለሚያውቁ በሚያስታውስ መልኩ ወይዘሮ አለም ሰገድ ማን ናቸውን እንወያያለን። ወደዚያው እንሂድ። መልካም በቅርቡ ከዚህ ዓለም በሞት የተለዩ ታዋቂ ጋዜጠኛና መምህርት ወይዘሮ አለም ሰገድ ህሩይን ህይወትና ስራ ነው የምንዘከረው። አቶ መኮንን ደምሴ ከአዲስ አበባ፣ ከዚሁ ከቤታችን ደግሞ አቶ ንጉሴ መንገሻ። ብዙዎች አድማጮች እንደሚያውቁት ወይም እንደሚያስታውሱት ጌታሁን ታምራት የወይዘሮ አለም ሰገድን ህይወትና ስራ በምንዘከርበት በዚህ ዝግጅት ወይዘሮ አለም ሰገድ ማን ናቸው? መቼና የት ነው የምታስታውሷቸው? እንዴት ታስታውሷቸው አላችሁ? በሚል የእናንተን ትውስታዎች እንድታጋሩን ነው የጋበዝኳችሁ። አቶ መኮንን ከእርሶ ልጀምር፣ ከአዲስ አበባ። ወይዘሮ አለም ሰገድ ማን ነበሩ? የትና እንዴት እስተዋወቃችሁ? ደግ ነው በምስትራት ወንጌል ራዲዮ ጣቢያ ሐምሌ ሀያ ሰባት ያል ሁለት ሰዎች ተቀጥረን ወደ ዜና ክፍል ተላለፍ አንዱ አቶ ንጉሴ መንግሻ ነበሩ። እሱ ነው ነሞለ ነው እንግዲህ ታችን ነው ወደዛ ሄድን ከዚያ በዚያው ወሪሁን እንግዲህ፣ የምንነጋገረው ከሀምሳ ሀምሳ አንድ አመት በፊት ስላለ ጉዳይ ነው። ስለዚህ ይዘነጋልም። ግን ወደዚያው ግድም ይመስለኛል። ወይዘሮ አለም እነዚህ ቋሚ ማስገንዘቢያዎች አሉ። በአማርኛ እንግሊዝኛ፣ እና በሚነገርባቸው ቋንቋዎች ቋሚ ማስገንዘቢያዎች አሉ። እነሱን በፈረንሳይኛ ና በእንግሊዝኛ የምትተሳደር ሰው መሆኗ ተብሎ እንተዋወቃለን። እኛ እንቅደም ትቅደም አናውቅም፣ ግን እኛ የቀደም ነው ይመስለኛል በኋላ ነው የተቀላቀለሆ ለማስታውሰው እና መጀመሪያ ስንተዋወቅ የሚገርም ነው ቴኒስ ወት የሚባል ይመስለኛል ያስተዋውቀን፣ የዜና ክፍል ሃላፊ ነው። በእንግሊዝኛ ነው የሚያስተዋውቀን፣ እሱም እንግሊዝኛ ነው። ዞሮ አለም ማቀረው ስሟ መልኳ አፍሪካዊ ነው፣ ኢትዮጵያዊ ነው ከዚያም ወዲያው ስናወቅ በእሷ ማንነት በትምህርቷ ልጅነቷ፣ አስተዳደግ እያንዳንዳችን አንዳንድ እንዲህ ይሆናል ስብእናዋ የሚል ሳንቀርጽ አልቀረንም ግን በኋላ ስናመሳክለው የአብዛኞቻችን ተመሳሳይ ነው። እሷ ግን ያን ሁሉ አፈራረሰችው እንደኛ ግምት አለ። ምን ነበር ግምታቸው አተመኮንን በዛ ሰዓት ያደረባችሁ ገና በመጀመሪያ ትውውቅ እኛ የመሰለን እንግዲህ ከሀምሳ አመት በፊት የባለ አባትነት ዘመን የባለጠጋ እና በሌላው መካከል ያለው የመደብ ልዩነት ሁኔታ ሁሉ እንደ ተጠበቀ ነው ማለት ይቻላል ያን ሁሉ በመገንዘብ ብዙዎች እንግሊዝ አገር ከፍተኛ ትምህርት ተምረው ወይም ደግሞ በቤተሰባቸው ምክንያት ያሉ ሰዎች ከሌላው ጋራ ለየት ማለታቸውን ማመላከት ፈልጉ ሰዎች እንዲገነዘቡላቸው ፈልጉ ነበር ልዩነን የማለት ነገርም ነበር ይህንን ነው የናደችው አዎ ልክ ነው መኮንን የምትለው ለመናገር የራስ እምሩ የልጅ ነች የንጉሱ ቤተሰብ ዘመን ነች እና መጣ በአንድ ቢሮ ውስጥ አብረን ትሰራለን እና ያን ጊዜ አንቱ ትላት አንቺ ትላት እንዴት እንደምትቀራረቡ ግንኙነት ምን እንደሚመስልም ግራ ነው የሚያጋባህ ና መኮንን እሱን ነው የሚያነሳው ልክ ነው በራስ ምሩ የልጅ ልጅነት ትኮራለች። ከጥሩ ቤተሰብም ሰመጣች ምስሙን ማንድ ነው ሁለት የለም። ግን ደሞ መጠሪያዋና መታወቂያው መለያዋ ደግሞ ያ እንዲሆን አትፈልግም። ስታናገር ሁኩል ነው የመስሪያ ቤቱን ዋና ዳይሬክተር ሊሆን ይችላል። የመስሪያ ቤቱን የኒውስ ክፍል ኤዲተር ሊሆን ይችላል። እኔን ወይን መኮን ሊሆን ይችላል። ዘበኛውን ሊሆን ይችላል። ሹፌሩን ሊሆን ይችላል። ትዝ ይልሃል መንገሻ ካፌቴሪያ የነበረው እሱን ሊሆን ይችላል። ሁሉን በኩል በአክብሮት ነው ትንሹን፣ ትልቁን፣ ሽማግሌውን፣ አሮጊቷን ሁሉን ባክብሮት በሰውነታቸው አክብራ በደንብ ትሁት በሆነ መንገድ ነው የምታስተናግዳቸው። በጣም የተለየ ባህሪ ነው ያላት። እኔ በፍጹም አረሳም። አንዳንዴም ጥሩ ምግባርን ጥሩ ባህሪም በዛ በወጣትነት ዘመኔ አስተማረችኝ ይመስለኛል። እንደውም ስታስተዋውቃት የእሳቸው የልጅ ልጅነት በትላት አትወድም። ያን አፍራበት ሳይሆን መለያዋ ያ መሆን አትፈልግም በጭራሽ። እና ያ ነው ትዝ ይለኝ። ልክ ነህ፣ እንግሊዝ ሀገር ነው ያደገችው ና ከአማርኛዋ ይልቅ እንግሊዝኛዋ ነው የሚያይለው እኮ። አማርኛ እየጻፈች ያመጣች አንዴ፣ አንተ አንዴ እኔ ኤዲት እናደርግላት ነበር። ትዝ ይልሃል ግን ደግሞ ጥራ ግራ አማርኛም በደንብ እየቻለች ይመጣች። ያ እኔ ጀርመን ኬርክ በኋላ ሂልቨርሱም ኒዘርላንድ መታ ነበር ለተወሰነ ጊዜ ለትምህርትና አማርኛ በጣም ተሻሽሎ ነው ያገኘው። እንዲሁም በአማርኛ ነበር የምናወራው በእንግሊዝኛ ሆን በአማርኛ ነበር የምናወራው። ሌላው ግን ደግሞ በጣም ቸር ሰው ነች ታቃል። የማትረዳው ሰው የለም፣ ማታስተምረው ሰው የለም፣ ገንዘብ ማትለግሰው ሰው የለም። ከሀብትም ገንዘብም ያጠራቀመች አይመስለኝም በሙሉ የምታገኘውን ለሰው የምታድል ነው መሰለኝ፣ ለተሸገረ መስለኛል። ከዛ አንጻር በጣም ግሩም የሆነች ትልቅ ሰው ሆና ነው የማገኛት፣ እና በህይወቴ ከማስታወሳቸው ትልቅ ሰዎች ነ አንዷን አለም ሰገድ ሆነች ብዬ ነው የማስታውሰው። ይሄ እንግዲህ የማንነታቸውን ከእናንተ ጋር የነበራቸውን ግንኙነት ጭምር ነው ያነሳችሁት። የሙያ ህይወታቸውን እስኪ እንመልከት። ወጣቶች ናቸው፣ የጋዜጠኝነት ሀሁ የጀመራችሁበት ነው ሁላችሁ የሚመስለው ጊዜውና፣ እንዴት ነበረ በሙያ የነበራችሁ ግንኙነት? አቶ መኮንን አሁንም ከርሶ ልጀምር። ይቻላል እሺ። ትንሽ ነካስ አላድርገው የማላልፈው አንድ ነገር ምንድን ነው? በቤተሰቧ ስንል በሌላ በኩል በስነ ጽሁፍ ረገድ ደግሞ የብላቴን ጌታ ህሩይ ወልደ ስላሴ የልጅ ልጅ መሆኗንም ግንዛቤ ውስጥ ቢገባ ይገባል ይመስለኛል። ልክ ነው። ማለት ግን የጸሀት የጭፈሩ በሌላም ሌላም ተሳትፎ የነበራቸው እና ኋላም ች ሀገር ፎርድ ዩኒቨርሲቲ ሆን የሲያሰቡ ነበሩ ናቸው እና በዛም በኩል የስነ ጽሁፍ በሀቅ አላት ለማለት በጋዜጠኝነት ስራዋ መጀመሪያ ሲጀመር እኛ የምናውቀው በተራ አንድ ጊዜ አንዱ አንድ ሌላው አንድ ሶስት ነበሩ። የእንግሊዝኛ ኤዲተር እነሱ ውስጥ ገብታ እሷም እንደዚሁ አናውንስ ታደርግ ነበር። ይሄ በእንግሊዝኛ አንዳንድ ጊዜም በፈረንሳይ ታደርጋል። ከዚያ በኋላ ግን እኛ ዘንድ ጭምር የጀመረችው ይህን እውቀቷን ድምዟን የማካፈል ነገር ከእኛም አልፎ ሌላ ሌላ ቦታ እንደዚሁ መስጠት ጀመረች። በኋላም ከኢትዮጵያም ውጪ ሌሎችም ሀገሮች ይህኑ ማሰልጠን ራሷም ስልጠና የወሰደችበት ጊዜ አለ። እንደዚያ እያደረገች ቀጠለ ነው ማስታው፣ በተለ በቀደምለት እዚህ ሲልቨር ስፕሪንግ አካባቢ አንድ ምሽት ነበረ። የጣይቱ ማዕከል ያዘጋጀው ይህ ምሽት ምን ነበረ? ዶክተር መሰረት ቸኮል ጋዜጠኛ ነው፣ ታውቆ እንደሆነ አላውቅም። መኮንን፣ እሱን ዛሬ አመት ገደማ ስላለፈ የእሱን ህይወት ለመዘከር ነበር ና መጽሐፉም ነበረ እና ዛሬ እንድናገር ከተጋበዝ ነው አሉላም፣ አንዱ ምን ነበርኩ ና መጽሐፉን ሳገላበጥ መጀመሪያ ላይ የመጽሐፍ ዶክተር መሰረት ቸኮል ይህን መጽሐፍ ለ ለአለም ሰገድ ህሩይ መታሰቢያ እንዲሆን አውየዋለሁ ይላል። ለእሷ መታሰቢያ እንዲሆን ያደረገው ምክንያቱም ይላል እኔ ያላየሁትን ብቃቴን እና ችሎታዬን አውቃ ጋዜጠኛ እንድሆን ለገፋችኝ አለም ሰገድ ህሩኝ መታሰቢያ ይሁን ነው የሚልላት። እና ከዛ አንጻር በጣም ብዙ ልጆች ያፈራች ይመስለኛል። ከዛ ደግሞ ትልቅ ኢንተረስት ነበራት በጣም ነው የምትወደው ከህዝብ ጋር ኮሚኒኬት ማድረግና በዛ አንጻር ሂልቨርሶም ሄዳ ከቀሰመችው ትምህርት ብስራት ወንጌልም ከቀሰመችው ጋር አያይዛ ጥሩ ጋዜጠኛ መሆን ብቻ ሳይሆን ሌሎችንም አስተማሪ ሆና ብዙዎችን ያፈራች ይመስለኛል። እና ዶክተር መሰረት ቸኮል መጽሐፍ እንዳየወት ያንን በደንብ አርጎ ነው የሚገነዘብላት። ከዛ ደግሞ በያለበት ብዙ ሰዎች እንዳሰለጠነች ይሰማለሁ። ወጣት ጋዜጠኞችን በተለይ ናይሮቢ ሄደችበት ጊዜ ያሰለጠነቻቸው ጋዜጠኞች አሉ። ኢትዮጵያኖች ሳይሆኑም የሌሎችም አገር ዜጎች ኬንያውያን ሊሆኑ ይችላሉ። ሌላም አፍሪካኖች አሰልጥናለች። በዛም ትልቅ ድርሻዋን ተወጣ ያለፈች ትልቅ ሰው ትመስለኛለች። አለም ሰገዱሪ ተጠቀስከው ላይ አቶ አቶ መለስካቸው አመሀ ቀብርስ መስራቱ ላይ ተገኝ ሁኖ ይናገር የጠቀሳቸው ነገሮች እንደ ምሳሌ ስራሱን ነው የሚያቀርቡ እኛን ትምህርት በምሰጥበት የተካፋይ ተካፋይ ከነበሩት አንዱን የነኝ እድለኛ ሁኜ ብሎ ነው የተናገረው። እዚያም በኋላ በጋዜጠኝነት ብቻ ሳይሆን በማሰልጠን ብቻ ሳይሆን እኛን እዛ የነበር ነው እና የምታውቃቸውን ሁሉ ለችግር ደራሽ ለማጽናናት ለመርዳት በጣም ዝግጁ የሆነችና ልዩ ጠባይ ጠቅሰምቸዋል እና ልክ አሁን የተናገርከው አይነት መጥቀስ ነው። የሰሩበትን ጊዜና ቦታ የምታስታውሱ ከሆነ አለም አቀፍ ራዲዮ ጣቢያ ምን ያህል ጊዜ ሰሩ፣ አዲስ አበባ ዩኒቨርሲቲ ያስተማሩበትን ዘመኑ ትዝ የሚላችሁ ከሆነ፣ መኮን ጠንቀቅ ቆጣጥሮ ነው ሊደምር ነው አይደል? ያስታውሳሉ። እኔ ይህ ነው ብዬ ማስታውሰው ስፐሲፊክ የለም። በየጊዜው በአንዳንድ አጋጣሚ ስንገናኝ በዚህ ጊዜ እዚህ ነበርኩኝ፣ ብዙውን ጊዜ ውጪ ነበርኩኝ ትለኛለች። እነዚህን በአእምሮ ወይም ሆነ በሌላ ዘግቤ ያያዝኩባቸውና እንዲህ ቅደም ተከተላቸውን ወይም ቦታቸውን የለየሁበት ልጠቅስ የምችለው የለም፣ ግን ብዙ ቦታ እንደ ነበረ ነግራኛል። እኔ የማስታወሰው በሺህ ዘጠኝ መቶ ስልሳ አምስት እንደ አውሮፓ አቆጣጠር ነው የእኛ ካላንደር። ብዙ ዘመኔን ውጭ ስላሳለፍኩ ከጭንቅላቴም ትንሽ የተፋቀ ነው መሰለኝ። በሺህ ዘጠኝ መቶ ስልሳ አምስት ስልሳ ስድስት ስልሳ ሰባት አብሬ ያሰርቻለሁ። ስልሳ ስምንት ወደ ጀርመን ሄዳለሁኝ። ከዛን ጊዜ ጀምሮ ነው የማውቃት እና ብስራተ ወንጌል የተገናኘ ነው። ከዛ በኋላ ግን ከእኔ ጋር እንለያያለን። እኔ አቅጣጫ ጀርመን ይሆናል። ከዛም እንግዲህ አገር አቆራርጥን አሜሪካ ደረስን። እዚህ ነው ያለሁት። ያን ጊዜ ነው ማስታወሰው። በዚህን አጋጣሚ ተጠቅሜ ግን ለወይዘሮ አደም ሰገድ ሁሪ፣ ለልጇ ለሌል ልጇ፣ ለመላው ቤተሰቧ ጽናቱን ይስጣችሁ ላለሁ። ከልብ የሆነ ሀዘንና የተሰማኝ ና ጽናቱን ይስጣችሁ ብርታቱን ይስጣችሁ ላለሁ። እኔም እንደዚሁ ሷም ተገኝቼ ነበረን ዋለው ጸፍ ያለው የአቶንምሴ አባባል ለእኔም በ በጋዜጠኝነት ሙያቸው በመምህርነታቸው እንዲሁም ደግሞ በቀጥታ የሰዎችን ሕይወት በበጎ መልኩ በመንካት የተለየ አስተዋጽኦ ያደረጉ ሰው መሆናቸውና ያጫወታችሁን አቶ መኮንን ደምሴ ከአዲስ አበባ፣ አቶ ንጉሴ መንገሻ ከዚህ ከዋሽንግተን ዲሲ እንግዶች የሁለታችሁንም ለጊዜያቸው አመሰግናለሁ። እግዜር ስጥልኝ። የጋዜጠኛው ደብዳቤ ለልጄ ይላል። የጋዜጠኛው ደብዳቤ በመንደርደሪያው በሕይወቴ የሰራኋቸውን ስህተቶች ስዘረዝራቸው ልከርም ይችላለሁ። አንድ ማሳሰቢያ ቢጤል አስቀድም ሀዘኒታህን ማግኘት ነው ዓላማዬ። የባከኑ ዕድሎች ነበሩኝ። የተሳሳቱ ምርጫዎችና ውሳኔዎችን አድርጌያለሁ። ግን እኮ ከእያንዳንዷ የተሳሳተች እርምጃ በኋላ ለአፍታ በአንዳች ትኩስ ስሜት መጥለቅለቅም አለ። ይበልጡን ጊዜው ገሰገሰማ ዕድሜን ምን አደረግኩበት? በሚል የመካከለኛ ዕድሜ እርከን ላይ የሚከሰተውን ውጥረት ተከትሎም በገዛ ራስ ላይ የሚያሳድሩት የገዘፈ ስሜት መዋጥም አለ። በሌላ በኩል ደግሞ ምን ቢጎመዝዝ እውነት ነውና የሕይወት አቅጣጫ መጥፋት አለ። ይሄንም አቅም የሚያሳጣ የገዛ ችሎታን መጠራጠር ይከተላል። አሁን ጥያቄው በሐዘን ዐይኖችህ በእንባ ተሞሉ ወይስ ተጠየፍክ? እዚህ ላይ ግን ውጥኔ ያልሆነ አንድ ነገር ግልጽ ላድርግ። በመጨረሻው የሚጠበቀውን ውጤት በጥበብ ዋጋ የማሳነስ ሐሳብ የለበትም። እናም በድምዳሜው የሐዘኔታው ስሜት ወደ እኔ ማድላቱ አይቀሬ ይሆናል። እናም እውነትን በእጅጉን አፍቃለሁ። እርግጥ ነው በልጃ ዓይን ጀግና ሆኖ መታየትን ምመኛለሁ። ፈረንሳውያን በአሥራ ስምንተኛው ክፍለ ዘመን መገባደጃ መመሪያቸው አድርገው በቀላሉ በሦስት ቃላት ይገልጿቸው የነበሩትን ነጻነት፣ እኩልነት እና ወንድማማችነት ፍለጋ በያስኩ መንገድ ለልጁ መገኘት ያለበት አባት ሆኛለሁ። ልጅ የህይወቴ አካል ከመሆኑ አስቀድሞ ከሰባት ያላነሱ ጊዜያት ታስሬ ብዙም ስሜታዊነት የማይታይበት የህሊና እስረኛ ሆኜ አሳልፍ ያለሁ ከሁኔታው ጋር የማይሄድ የሚመስለውን ግድ የለሽ ስሜትም አሳሪዎቼም ቢሆኑ ልብስ አይሉት አልቀሩም እንዴት ሊያሸንፉት እንደሚችሉ ባለመረዳታቸው በእጅጉ ያውካቸው ነበር። ህይወት ባሳዛኝ መልኩ በጣም አጭር ናት። ይሁንና የመካከለኛ እድሜ እርከን ላይ የሚከሰውን ውጥረት ተከትሎ አስደንጋጭ ህመም አሊያም አንዳሽ ድንገተኛ አደጋ ህሊናን ይሸፍናል። የሰዎች እውነተኛ ማንነት ፈተና ከፊታቸው ሲደቀን በሚሰጡት ምላሽ ነው የሚለካው። እስር ቤት ለእኔ ይህን መሰል ፈተናዎች ከሚከስቱ እውነቶች አንዱ ነው። የፍትህ ጥያቄ የቱንም ያህል የላቀ ስፍራ የሚሰጠው ቢሆን እንኳን በርሱ ነው ለዚህ ስፍራ የበቃሁት። አንተንና እናትህን ክፉኛ እናፍቃለሁ። እናንተን ማጣቱ ያስከተለብኝ የስቃይ ስሜት በአካል የሚሰማ ያህል ይበረታ ነው። በዚህ በቤተሰባችን ላይ በደረሰ ችግር ውስጥ ለብዙ መከራ ማብቂያ የተቋጠረ የተስፋ ስንቅ ግና አለኝ። ከዚህ የሚልቅ ታዲያ ምን ታላቅ ነገር አለ? ምንም አይነት ስቃይ፣ ጉዞና ርቀት የሚወጡት አቀበት፣ ለነጻነት ሲባል የሚሻገሩት ውቅያኖስ አያግደውም። ከዚያ ያነሰ ምንም ቢሆን ነብስን ያደህያል። እግዚአብሔር ይባርክ ልጄ። ሁሌም በጸሎቴ አስብሃለሁ።

እንከታተላለን። ሰላም ንጉሴ እንደምናመሸህ። ንጉሴ እንደምናመሸህ። እንደምናመሻችሁ አሉላ ና አዲሱ። ደህና ራዲዮ መጽሔት ተራ ጠብቆ ብቅ ብሏል። ለዚህ ሳምንት ደግሞ ምን ይዘህልን ቀረብክ አሉላ? የካቲት ስልሳ ስድስት አብዮት በተመለከተ የካቲትን፣ መጋቢትን አልፌ ወደ ሚያዝያ ገደማ ነኝ መጋረጃው ተገልጦ መቅደሱ ይታያል የሚል ሆነው በንጉሱ ዙሪያ ያለ አንድ ትልቅ አብይ ርዕስ እያለሁና በዛ ዙሪያ ነው ማጠነጥ ነው ዛሬ። እንግዲህ የታሪክ ማስታወሻዎች እየተፈተሹ ነው። ወሩንም ተከትለህ ሚያዝያ ላይ እንደ ዘለቅ ነግረህናል። እንከታተላ አይዞሽ ኢትዮጵያ፣ ቁሚ ዳዴ ብለሽ በማይሰበረው በደርጉ መቋሚያሽ መሬቴም አትዘኝ ድርቅ መታይ ብለሽ፣ በጦር ኃይሎ ዝናም ትለመልም ያለሽ ቅድመ የካቲት ስድሳ ስድስት እንዲህ ተብሎም ተዘፍኖ ነበር ለማለት ነው። ያ ወቅት ንቅናቄው ተፋፍሞ፣ ህዝባዊ አመፁ አይሎ፣ ንጉሠ ነገሥቱ ከልጅና ከልጅ ልጆቻቸው ጋር የቀሩበት አልጋዋራሽ መሬዳ አዝማች አስፋወሰን ቀደም ሲል ታመው ወደ እንግሊዝ ሀገር እየሄዱበት ከግዞት የተፈቱት አለቃ ፈጠነና ነገደ ገብርአብ አራት ኪሎ ላይ በደስታ ተውጠው ቀጣዩን ህዝባዊና አብዮታዊ እርምጃ የሚጠብቁበት ነበር። አዲስ ዘመን ጋዜጣ መጋረጃው ተገልጦ መቅደሱ ይታያል ብሎ የንጉሠ ነገሥቱን ብቻ መቅረት አስመልክቶ የጻፈበት፣ ደጃዝማች ፀሐዩ እንቆ ሥላሴ ለደርግ ወታደሮች እጄን አልሰጥም ብለው ህይወታቸው ያለፈበት በውል የማስታውሳቸው አንድ ፊታውራሪና ሌሎች ባለስልጣናት ቀደም ሲል የነበራቸውን የደጃዝማችነትና የፊታውራሪነት ትልቅ ማዕረግ አንፈልግም ብለው ዜናውን በሬዲዮ በማስነገር አቶ ተብለን እንጠራ ያሉበት፣ በእርግጥም ያን ጊዜ በጎልማሳነት እድሜ ውስጥ የነበረው አዲስ ዘመን ጋዜጣ እንዳለው መጋረጃው ተገልጦ መቅደሱ የታየበት ንጉሡና ዙፋናቸው ለብቻቸው የቀሩበት ነበር። እናም ማን ያርዳ የቀበረ ማን ይናገር የነበረ ነውና፣ የደርግ ጠቅላይ ሚኒስትር የነበሩት ፍቅረ ስላሴ ወግደረስ ከሀያ አመት እስር በኋላ እኛና አብዮቱ በሚል ርዕስ በቅርቡ ያሳተሙት መጽሐፍ ባለ አራት መቶ ሀምሳ ገጽ ነው። ሰላሳኛው ገጽ ላይ እንዲህ ይነበባል። የንጉሱ የቅርብ ረዳቶችና ከፍተኛ ባለስልጣኖች ከንጉሱ በኋላ ስልጣን በማን እጅ መውደቅ ይኖርበታል ለሚለው ጥያቄ ምላሽ ለመስጠት የየራሳቸውን ስልት በመቀየስ በስልጣን ሽኩቻ የቤተ መንግስት ነገረ ስራ ተደመሱ ውስጥ ራሳቸውን ዘፍቀው ሲንቦጫረቁ በመላው አገሪቱ የሚንቀለቀለውን የሰደድ እሳት በጥሞና ለመመልከትና ራሳቸውን ከእሳቱ ወላፈን እንኳን ለማዳን የሚያስችል እርምጃ ተመካክረው ለመውሰድ አይቻላቸው ቀረ። ሁሉም ባለስልጣናት ህዝቡን ስለሚነቁት የሚታየው እንቅስቃሴ ከተራ ጩኸትና ግርግር ውጪ ለዘመናት ጸጥ ለጥ ብሎ ሲገዛ የነበረውን ስርዓት ህልውና ሊፈታተን ወይም ሊያናጋ የሚችል ሁኔታ ይፈጠራል ብለው አይገምቱም ነበር። ከዚህ አለፍ ብሎ ንቅናቄው እየከረረ ቢመጣ እንኳ የተወሰኑ ባለስልጣናትን ከያዙት የስልጣን ቦታ ሊያስነሳ ከመቻል ውጪ ሌላ ምንም ፋይዳ አይኖረውም ብለው የሚያምኑም ነበሩ። የገፋ የመጣው የህዝብ አመፅ አስገዳጅ ሁኔታ ከፈጠረ እንደ እንግሊዝ ህገ መንግስታዊ የዘውድ አገዛዝ ስርዓት በመስረት ለችግሩ መፍትሄ እናስገኛለን ብለው በተስፋ የሚጠብቁም ነበሩ። ራስ አስራተ ካሳም የአጼ ኃይለ ሥላሴ አገዛዝ የሚያከትምበት ሁኔታ ከተፈጠረ ለዙፋኑ ተወዳዳሪ ሆነው ለመቅረብ ሀሳብ ስለነበራቸው ንቅናቄውን በክፉ ዓይን አይመለከቱትም ነበር። በተመሳሳይ ሁኔታ ልዕልት ሰናኘ ወርቅ ኃይለ ሥላሴ የንጉሱ የመጀመሪያ ልጅ ስለሆኑ ልጃቸውን እስክንድር ደስታን ለማንገስ ምኞት ስለነበራቸው በራሳቸው ውስጣዊ መስመር ዝግጅት ሲያደርጉ ነበር። አንድ የቅርብ ወዳጄ እንዳጫወቱኝ ከሆነ በዚሁ በንቅናቄው ሰሞን ከቀድሞ ባለስልጣናት መካከል አንዱ ከጓደኞቻቸው ጋር ሆነው ኢትዮጵያ ሆቴል ውስጥ ሻይ ቡና እያሉ በለውጡ ዙሪያ ሲነጋገሩ ዋናው ባለስልጣን ከቤተ መንግስት አካባቢ እንደሚፈለጉ በውስጥ አዋቂ ተነግሯቸው ሊሄዱ ሲሉ ይህማ ቤታችን ነው፣ ኢትዮጵያ ሆቴልን ማለታቸው ነው። ሌላ ጊዜ መጥተን ሂሳቡን ልንከፍል እንችላለን፣ አሁን ቸኩለናል፣ ብለው ሊሄዱ ሲሉ ቦዩ ጌታዬ፣ ይሄማ ድሮ ቀረ፣ አሁን እኮ አብዮት ላይ ነን፣ ዛሬ እጅ በጅ ፍቅር እንዲደረጅ እንዳላቸው አጫውተውኛል። ለሁሉም የዛሬውን ዝግጅቴን በዚሁ አጠቃልላለሁ። በሚቀጥለው ጊዜ እንገናኝ። ደህና ሁኑ። አቤት አቤት በሉን። አቤት ስሙ አቤት አቤት እንድታለን Talent na bitenga, slenga What's the next season? አቤት ታዳጊዎቹ የኢትዮ ገርልስ ግሮፕ ድምፃውያንና ሀይሌ ሩስ የተጫወቱት ስልት ነው። የቲያትር ስራዎችና መድረክ በአሜሪካ ሌላው ለምሽቱ ከያዝናቸው ርዕሶች ውስጥ አንዱ ነው። በቅርቡ በዚህ በዋሽንግተን ዲሲና በሌሎች የተለያዩ አካባቢዎች በአንድ ጊዜ የታዩ ሁለት ቲያትሮችን መነሻ በማድረግ ከእውቅና ወጣት ተዋናዮች እንዲሁም የቲያትሮቹን ደራሲያን የያዘ ወግ በሰዓት እጥረት ምክንያት በቀጠሮ ለመጪው የራዲዮ መጽሔት ልናሳድር ነው። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል ተሳተፉ። አዲሱ አሎላ አንድ ቀርን ነገር አለ አንድ ቀርን ነገር አለ። የአድማጭ መልእክት ነው፣ ግን ለየት ያለ ምክንያትም አለው ለራዲዮ መጽሔት ይስማማል ብሎ ነው አድማጫችን ያደረሱን ሰሞኑን ስለ ሶሎሞን ባለቤት ከዚህ ዓለም በሞት መለየት የተለያዩ አድማጮች አስተያየት ስለሚልኩ ይህንንም ከነዛ አስተያየቶች እንደ አንዱ በግጥም መልክ የቀረበም ቢሆን ስራሽ ሞትሽን ገደለው ይላል ሄኖክ ሽጥላ ከካሊፎርኒያ። መታሰቢያነቱ ደግሞ ለጋዜጠኛ ሶሎሞን ክፍሌ ባለቤት ለወይዘሮ ገነት ይሆንልኝ ነው ያለው የምድር ገነቴ ነበርሽ እንዳዳም በፍቅር ጅረት እንደ ስምጥ ሸለቆ ማዕድን እንደ ሴደርማዎቹ ውበት እንደ ከዋክብቶቹ ግርማ ሕይወት በፋቀቀው እኔነት ለኔየትነሽ ዜማ እኔነትሽ በረከተ ከቤትሽ አልፎ ለዓለም የተረፈ መቤትነት የአንጀትሽ ሁሉን ቻይነት በአርብ የማይሰፈር በጊዜ የማይረግብ እውነት ብርሃኔና አክሊሌ የሰውነቴ በረከት ገነት ነበርሽ ማረፊያዬ ጥላ ነበርሽ ከሌላዬ ዘውዴማ ነበር ሻንቺ በብዙ የደመቅኩብሽ። አንድ አምጠሽ በአንድ ባንቺ አንድ ራሴን እንደ ገና እንደ ገና ያየሁብሽ። የአሻራን የፈለግ ክታብ፣ የተፈጥሮን ድንቅ ጥበብ፣ የመተካካትን ምስጢር፣ በእምነት የመኖርን ስር የተማርኩት ባንቺ እኮ ነው። ባንቺ እኮ ነው የበዛሁት። ባንቺ እኮ ነው ሰው የሆንኩት። አድማጫችን ሄኖክ የሽጥላ ለሰለሞን ክፍሌ ባለቤት ወይዘሮ ገነት መታሰቢያ ስራሽ ሞትሽን ገደለው በሚል ካደረሰን ግጥም ቀንጨባ አድርገን ያሰማናችሁ ሄኖክ የሽጥላን እናመሰግናለን። የቀረን ቢኖር የስንብት ዜማ መሆኑ ነው። ከማጠቃለያ ዜናው በኋላ ግን እንመለሳለን። እስከዚያው ግን አሁን

Обета ና ምእመናን መልካም የሕማማት ሰሞን እንዲሆን እየተመኘሁ የማጠቃለያውን ዜና ላሰማችሁ። በምስራቅ ዩክሬን ሩሲያ ዘመም ታጣቂ ታጣቂዎች ላይ ሙሉ ጸረ ሽብር ዘመቻ እንደምትከፍት ኪየቭ አስታወቀች። የዩክሬን ፕሬዚደንት አሌክሳንደር ተርቺኖቭ ዛሬ ማምሻውን ባደረጉትና በቴሌቪዥን በቀጥታ በተላለፈ ንግግራቸው ሩሲያ ባለፈው ወር የጥቁር ባህሯን ልሳነ ምድር ክሪም ወደ ግዛቷ ከማስገባቷ አልፋ አሁን ደግሞ ምስራቅ ዩክሬንን እንድትጠቀልል ኪየቭ ፈጽሞ አትፈቅድም ብለዋል። መሳሪያዎቻቸውን እስከ ነገ ለሚያወርዱ አፍቃሪ ሩሲያ ተገንጣዮች ሁሉ ምህረት እንደሚሰጡ ፕሬዚደንቱ አስታውቀዋል። ሞስኮ በዩክሬን ላይ ጦርነት እያካሄደች ነው ብለዋል የዩክሬኑ ፕሬዚደንት። Кров провелась на війні, яку проти України веде Російська Федерація. አግሬሰርን ሩሲያ ፌዴሬሽን ዩክሬን ላይ ያካሄደች ባለችው ጦርነት ደም ፈሷል ብለዋል ፕሬዚደንት ተርችኖቭ። ወራሪዎቹ ከአድራጎታቸው አልተገቱ፣ ምስራቅ ዩክሬን ውስጥ አመጽ እያደራጁ ነው። ይህ በዩክሬናውያን መካከል እየተካሄደ ያለ ጦርነት አይደለም። ዩክሬንን ለማመስ፣ ለማዳከምና ለማውደም የተሰራ ሰው ሰራሽ ግጭት ነው። በመጨረሻ ግን የሚያዳክመው ጠላቶቻችንን ነው። ሩሲያ በሰለጠነው ዓለም ሁሉ ተወግዛለች ብለዋል ፕሬዚደንት ተርችኖቭ በዚሁ ንግግራቸው። የፕሬዝደንቱን ንግግር ወዲያው ተከትሎ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሰጡት መግለጫ የዩክሬንን ዘመቻ ወንጀለኛ ሲሉ ጠርተው በጉዳዩ ላይ የተባበሩት መንግሥታት ድርጅት ጸጥታ ጥበቃ ምክር ቤት በአፋጣኝ እንዲነጋገር ጠይቀዋል። ለማጠቃለያ የያዝኩት ይኸው ነበር። ጤና ይስጥልን። መልካም ምሽት የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስካሁን አራት ሰዓት በ22 እና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ ነገሰኞ ከምሽቱ አንድ ሰዓት ላይ በሚጀምረው ልዩ ፕሮግራም ከምሽት 3 ሰዓት ላይ ደግሞ በመደበኛ ዝግጅታችን መልሰን እስከምንገናኝ ከፕሮግራሙ አቀናባሪያችን ቴሌላይን ቤክ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች ንያሉላ ከበደና ማዲሱ አበበ የአሁኑን በዚሁ ተሰናበትን። ሰላም፣ ደህና እደሩ።